የመግባባት አንድነትና ሰላም ማህበር በመጻረ ቃሉ በሰላም ስም የሚጠራው ሀገር በቀል መንግሥታዊ ያልሆነ ድርጅት እንደ ስሙ በጥቅሉ በሰላም ዙሪያ የሚሰራ ነው። አሁን ኢትዮጵያ በምትገኝበት ደረጃ ይህች ዓመት እጅግ የከበደች ዓመት ናት በማለት ማህበሩ ግልጽ ደብዳቤ ለሀገሪቱ መራሂ መንግስትና ለርዕሰ ብሔሩ አድርሰዋል። የኢትዮጵያ ፕሬዚዳንት ዶክተር ሙላቱ ተሾመ የማህበሩን ዋና ሥራ አስኪያጅ አቶ ፋንታሁን ብርሃኑን በቢሮቸው ተቀብለው እንዳነጋገሯቸው መረዳት ተችሏል። የውይይቱን ይዘት አንኳር አንኳሩን ዋና ሥራ አስኪያጅ የገለጹት አሁን ፋይናሊ ያቀረብ ነው ለኢፊድሪ ፕሬዝደንት ክቡር ዶክተር ሙላት ተሾመ ለሳቸውን ያቀረብነው ለሳቸው ያቀረብነውን ወዲያውኑ ቀጠሮ እንዲያዝ አደረጉ። አንዳንድ ብሪፍ ያልሆኑ ጥያቄዎችን እነዛን ጥያቄዎች በነዛ ዙሪያ ላይ ትንሽ ጭብጥ ነገር ለማግኘትና ና ወደ ቀጣይ ሁኔታ ለመጓዝ በሚል በጽህፈት ቤታቸው ኃላፊ አማካኝነት ውይይቱ እንዲደረግ በሚል በዛ ቀጠሮ ተይዞ ትናንትና ውይይቱን አከናውነን ነበር። እንግዲህ ከቀረቡልን ጥያቄዎች ግጭት በእውነት ድንበር አካባቢ ላይ አለ ወይ የሚል አለ። ጠረፋማ አካባቢ ያለው ፍጥጫ በአስቸኳይ እንዲቆም የሚል ያቀረብነው ጥያቄ አለ። ይህ ሁኔታ ለኢትዮጵያችን ከፍተኛ አስጊ እንደሆነ፣ ሌላ ኢትዮ ሱዳን ድንበር ጉዳይ እጅግ በጣም ወሳኝ ጉዳይ እንደሆነና ይህ የኢትዮ ሱዳን ድንበር ጉዳይ የጎንደር ሕዝብ የተናጠል አይደለም፣ ወይም የአማራ ሕዝብ የተናጠል አይደለም። የአፋሩ፣ የኦጋዴን ሕዝብ፣ የትግራይ ሕዝብ፣ የደቡብ ሕዝብ፣ የኦሮሚያን ሕዝብ፣ የሌላውም ሕዝብ፣ አጠቃላይ የኢትዮጵያ ሕዝብ ጉዳይ ነው። ይህ ጉዳይ በዚህ አይነት መልኩ ከሮ የሚቀጥል ከሆነ የሁለት ወገን ስምምነት የተደረገ አለ። በተለይ ደግሞ ወታደራዊ ስምምነቱ በግራ በቀኝ ቆሞ መሀል ማካለል የሚካሄድ ከሆነ የኢትዮጵያ ህዝብ ዘሎ ምንም ፋታ ጊዜ ሳይሰጥ ጠረፍ አካባቢ ላይ ወረራው ሊያደርግ እንደሚችል ይህ ቀድሞ ጥንቃቄዎች ሊደሩ እንደሚገባ እኛ በአጥኖት አስቀምጠናል። ግን ቀደም ሲል ሲንደባለል የመጣ ስምምነት አለ። ያ ተፈጻሚ አልሆነም የሚል ነው የቀረበው። አንዳችም ስምምነት የለውም በየትኛውም መንግስት ይህን ጉዳይ እያነሱት ውይይት ያደረጉበትና ለድንበሩ ድርድር ይደረጋል በሚል አይነት ሁ ሁኔታ የያዙት አጀንዳ በአስፈጽሙም በጉዳዩ ላይ የተወያዩበት አንዳችም ነገር የለም። ይህ ከእውነት የራቀ ነው። አስፈላጊ ከሆነ በሀገሪቱ ውስጥ እውቅ የሆኑ ምሁራኖች በዚህ ጉዳይ ላይ ትንሽም ብትሆን እኛም እናውቀዋለን፣ በደንብ ማሳመን የሚያስችል እውቀቱን ቢሆናለ መናገር ችላሉ። ጊዜ ወዱሉ ከተሰጠኝ በሚል ምንም አይነት ስምምነት እንደሌለ ይህን እንግዲህ በሚገልጽ መልኩ ማሳቦች ያለው ከዚህ ከድንበሩ ሌላ ወቅታዊ ነጥቦች ላይ ውይይት አድርጋችሁ እንደሆነ ቢገልጹልኝ ብሔራዊ እርቅ የሚለው ይጻረር የለም ወይ ህገ መንግስቱን ይቃወማል ስለዚህ ይህንስ እንዴት ማስፈጸም ይቻላል የሚል ጥያቄ እሳቸው ማቅርቦ ነበር በሚል ቀርቦብናል እንግዲህ በአንድ ሀገር ውስጥ መረጋጋትና ሰላም ከሌለ የግዴታ ተወደደም ተጠላም ብሔራዊ እርቅ እንግዲህ ዘለቄታዊ ሰላም ለማምጣት ነው አለበዛ ሊኖር የሚችለው ትናንት ህዋት ሲታገል በሚንቀሳቀስበት ሰዓት ታግሎ ደርግን በመጣል ስልጣኑን ሊቆጣጠር ችሏል። አሁንም ትናንት ህዋት የገባው በአንድ በሰሜን ኤሪያ ነው፣ ዛሬ ግን በመላ ኢትዮጵያ ነው እጥጫው ያለው። ስለዚህ ይህ ሁኔታ አይሎ ህዝባችን ወደ ህዝባዊ አመፅ ገብቶ አስከፊ ሁኔታ ዛሬ ትንሽ ጭላንጭል የልማቱ እንቅስቃሴ እየታየ ያለው ይህ ብሩህ ሁኔታ በስፋት ነገ መቀጠል የሚያስችልበትና ሊፈጠር የሚችለው እልቂት በሙሉ እንዲቆም ያለው አማራጭ በሰላማዊ መልኩ ድርድር አድርጎ ቂም በቀልን ማስወገድ የሚቻልበትን መድረኮችን እያመቻቸን ያለ ነው። ይህን እኛ ፋሲሊቴት ማድረግ ነው። ከዛ ውጭ መወሰን የመላው ኢትዮጵያ ህዝብ ጉዳይ ነው። ከሀገሪቱ ፕሬዚዳንት ውይይት ማብቂያ በምን ጉዳይ ላይ ተቋጨ? አሁ እንግዲህ መጨረሻ ላይ ያስቀመጥ ነው አለ። ትልቁ አሁንም ቢሆን እሳቸው ክቡር ፕሬዚደንቱ የኢትዮጵያ ሕዝብ ባላደራ ናቸው። ሕዝብ ያስቀመጠ አባደራ ብሎ ሕዝብ እንዲያስተዳድራቸው ህገ መንግስቱን በትክክል እያስፈጸሙ እንዲቀመጡ ብቻ ሳይሆን ከፈጣሪም ለህዝቤ እረኛ ነህ ህዝቤ እንዳይራብ እንዳይጠማ፣ በተኩላዎች እንዳይበላ በሚል ይህን በደንብ አድርጌ አብራርቼ ነው ያስቀመጥኩት። የበለጠ አሁን መንግስት ሊያደርግ የሚገባው ለመጠቅለል ያህል ያስቀመጥኩት፣ መንግስት የሀይል እርምጃዎችን ማቆም መቻል አለበት። ወደ ህዝቡ ወርዶ የህዝቡን ጥያቄ በማድመጥ ለህዝቡ ሶሉሽን የሚሆን ምላሽ መስጠት አለ የጠረፍ አካባቢ ያለው ፍጥጫ በአስቸኳይ ሊቆም ይገባል። ከተፎካካሪ የፖለቲካ ፓርቲዎች በሰላም ዙሪያ ላይ ከሚታገሉት ህጋዊ ሰውነት ካላቸው ጋር ፍጥጫው አይሎ ወደ ግጭቶችና አስከፊ አይነት ሁኔታ ውስጥ እየተገባ ስላለ ፈጥነው ከነሱ ጋር ሊደራደር ይገባል። የኢትዮ ድንበር ጉዳይ ይህ አስከፊ ሁኔታ ስለሆነ ይህን ሁኔታ መንግስት በመቅለጫ ስምነቶቹን በሙሉ ኢትዮጵያ ህዝብ ማውቆ ስለሆነ ሊሰረዝ ይገባል በሚል አይነት ሁኔታ እንግዲህ እድሉም ሰጥተው ሊያወያዩን ከማናቸውም እሳቸው ፈጥነው በሩን በመክፈታቸው ይህ ሁኔታ በዚሁ እንዲቀጥልና ማህበሩም ጥሩ አጽንኦት አስቀምጠዋል፣ መመጎልበት እንዳለበት ይህ ማህበር በተሻሉ ሰዎች ሊታቀፍ እንደሚገባ። አሉም ሰዎች ይህ የመጀመሪያ ውይይት እናንተ ጋር ስለሆነም ነው። ውይይቱ በሚቀጥልበት ሰዓት ከበቂም በላይ ሆኑ እውቅ የሆኑም ምሁራኖችም የአገር ሽማግሌዎች ስላሉ ድርድሩ ከእናንተ ጋር በር ክፍት የሆኑ የመጀመሪያ እንጂ የመጨረሻ ውይይት እንዳይሆንብን በሩ ሁሌም ክፍት እንዲሆን ጥያቄው እናቀርባለን። እናመሰግናለን በሚል በዚህ በሰላማዊ መልኩ ነው። ጌታቸው ተድላ ለጊዮርጊስ ለዶቸቨለ ራዲዮ ከአዲስ አበባ።